በአንዳንድ የኦሮሚያ ከተሞች የሞባይል ዳታ ኢንተርኔት አገልግሎት ካለፈው እሁድ ጀምሮ ተቋርጧል ሲሉ ከነዋሪዎች መካከል አንዳንዶች ለአሜሪካ ድምፅ ገለጡ ሲል ይንደረደራል። በሚገኝባት የአምቦ ከተማ አገልግሎቱ መቋረጡን የጠቀሰው የአምቦ ዘጋቢያችን ናኮር መልካ ሌሎች የስልክና የብሮድባንድ ኢንተርኔት አገልግሎት ግን መኖራቸውን አረጋግጧል። የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ኢትዮ ቴሌኮም በክልላችን ሙሉ አገልግሎት እየሰጠ ነው ማለታቸውንም ጠቁሟል። ናኮር። የአምቦ ከተማ ነዋሪ መሆናቸውን የተናገሩት አቶ የውብሰን ቡሎ እንዳሉት የሞባይል ዳታ ኢንተርኔት አገልግሎቱ የተቋረጠው ባለፈው እሁድ ከሰዓት በኋላ ነው። ይህ አምቦ ከተማ ውስጥ ነው ነው የኔትወርክ ስርጭቱ የተቋረጠው ከዛሬ ጋር ሁለተኛ ቀኑ ነው እና በተለያየ ቦታም ከአዲስ አበባ ውጭ እንደተቋረጠ ነው። በአምቦ ከተማ ከጥቂት ወራት በፊት የተጀመረው ከፍተኛ ፍጥነት አለው የተባለው የአራተኛው ትውልድ ወይም ፎርጂ ሞባይል ኢንተርኔት አገልግሎቱን ጨምሮ ሌሎችም የሞባይል ዳታ ኢንተርኔት አገልግሎቶች ከጥቅምት 21 ሁለት ሺህ 14 ዓ.ም ጀምሮ መቋረጣቸውን ለማረጋገጥ ችያለው። ነገር ግን የስልክ እና ብሮድባንድ ኢንተርኔት አገልግሎት በአምቦ እንደሚሰራ አረጋግጫለው። በተጨማሪም የነቀምቴ ነዋሪ መሆናቸውን በስልክ የነገሩኝ አቶ ወይሳ ተሾመ እንደሚባሉ የገለጹ ግለሰብ የሞባይል ዳታ ኢንተርኔት አገልግሎቱ በከተማው ከተቋረጠ ቀናት ማለፋቸውን ገልጸዋል። የነቀምት ከተማ ዳታ ከእሑድ ጀምሮ ፌስቡክ፣ ኢንተርኔት፣ ማንኛውም ነገር በኢንተርኔት የምንጠቀመው ነገር ማንኛውም ነገር ጠፍቷል። የጊምቢ ከተማ ነዋሪ መሆናቸውን እና አዳሙ ዱላ እንደሚባሉ በስልክ የነገሩኝ ግለሰብም የአገልግሎቱን መቋረጥ ጠቅሰው በዚህ ምክንያትም እርሳቸውና ሌሎችም ላይ ይደርሳል ያሉትን ጉዳት አስረድተዋል። ዳታን ይሄ በዴራ ካምቢል ቢላ ከኔ ዋይፋ ወረቀ ቡራን ከናፌ የኢንተርኔት ዳታ አገልግሎት ተቋርጦ ነው ያለው። የዋይፋይ ኢንተርኔት ግን እየሰራ ይገኛል። የጠፋው በስልክ የሚሰጠው ነው። ለምን እንደጠፋ የምናውቀው ነገር የለም። እኛ ጋር ከቅዳሜ ጀምሮ ነው የሌለው። በተለይ ደግሞ በቅርቡ የተለቀቀው ፎርጂ የተባለው የኢንተርኔት ፈጣን አገልግሎት በምሰራበት መስሪያ ቤት ውስጥ ቴሌግራም በተባለው የማህበራዊ መገናኛ ዘዴ ለምሰራው መስሪያ ቤት ሪፖርት ለመላክ በመስሪያ ቤቱ የሚለቀቁ የተለያዩ መረጃዎችን በፍጥነት ለማግኘት የሚደረጉ የስራ ግምገማዎችንም ለማከናወን ይጠቅመን ነበረ። በርካታ ተማሪዎችም እንዲሁ ከትምህርታቸው ጋር የተያያዙ መረጃዎችን ያገኙበት ነበር። ጊዜው የቴክኖሎጂ በመሆኑ ዓለም ላይ ምን እየተከናወነ እንደሆነም እንዲሁ መረጃ ለማግኘት ይጠቅምን ነበር። አገልግሎቱ በመቋረጡ ተጎጂዎች ነን። አቶ ዱላ አክለውም በአካባቢው በሚስተዋለው የጸጥታ ውጥረት ምክንያት በህዝብ መጓጓዣ አገልግሎት ላይ እክል መፈጠሩን አክለው ገልጸዋል። ከትናንት በስቲያ ወደ ነቀምቴ ትራንስፖርት አልነበረም ወደ ደምቢዶሎ ጉሊሶ አይራ የሚሄዱ መኪኖችም አልነበሩም የትራንስፖርት አገልግሎት ተቋርጧል አብዛኛዎቹ ተሽከርካሪዎች ጊምቢ ውስጥ ከትመው ነው የሚገኙት ይሄም የሆነው በጸጥታ ስጋት ነው ነው ያሉት የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ ለቪኦኤ በስልክ እንዳሉት ኢትዮ ቴሌኮም በክልሉ ሙሉ አገልግሎት እየሰጠ ነው ሲሉ አስተባብለዋል። በሞባይል ዳታ እና በቴሌ አካባቢ ያለውት ያሉት ነገሮችን ከኛ ሳይሆን ከኢትዮ ቴሌኮም ማጣራት ይቻላል። ምን አይነት ችግር ገጠመው፣ ለምን ተቋረጠ የሚላል እስካሁን ግን ሙሉ አገልግሎት በክልላችን እየሰጠ መሆኑ ነው እኛ የምናውቀው። አቶ ሀይሉ በክልሉ የተቋረጠ የትራንስፖርት አገልግሎት የለም፣ ሲሉም አክለው አብራርተዋል። የተቋረጠ የትራንስፖርት አገልግሎት የለም። በክልላችን በሁሉም አቅጣጫ፣ በአራቱም ማዘናት የትራንስፖርት አገልግሎት እና የሕዝብ እንቅስቃሴ እየተደረገ ይገኛል። የተቋረጠ የዚህ አገልግሎት የለም። እነዚህ ሆን ብሎ ትራንስፖርት ተቋርጧል ብሎ ውጅንብር የሚነሱት ፌስቡክ እና በሶሻል ሚዲያ የሚነዛው ፕሮፓጋንዳ ካልሆነ በስተቀር እና ትክክለትን ለማግኘት ደግሞ ሸኔ በሚንቀሳቀስበት ቦታ አካባቢ እኔም አለው እንቅስቃሴ እያደረኩ ነው ብሎ በፕሮፓጋንዳ በተጨባጭ ያሌለውን በፕሮፓጋንዳ ለመኖር የሚያደርገውና ትኩረት ለማድረግ ለማግኘት የሚያደርገው ጥረት ካልሆነ በስተቀር አንድም በአንድም አቅጣጫ የተቋረጠ የትራንስፖርትና የሕዝብ አገልግሎት የለም። ራሱን የኦሮሞ ነጻነት ሰራዊት የሚል መንግስት ደግሞ ሸኔ ብሎ የሚጠራው እንዲሁም ደግሞ በሕዝብ ተወካዮች ምክር ቤት የፈረጀው ቡድን ሰሞኑን ሸማቂዎቹ መሪ በሌላ ብዙኃን መገናኛ እንዲሁ ወጥተው የተለያዩ የኦሮሚያ ክልል ከተሞችን መቆጣጠራቸውንም እንዲሁ ገልጸው ነበር እና በዚህ ዙሪያ መንግስት ምን ያውቃል? ሰሜን ሲያስነጥስ ታች ያለው ሸኔ ደግሞ ጉንፋን ይዘዋል። ከዚህ ካልሆነ በስተቀር አንድም ቦታ የተቆጣጠሩትና ለዚህም የሚያበቃቸው አቅምም ጉልበትም አደረጃጀትም የላቸውም። ባለፈው ሶስት አመታት ያደረጉት ንጹሀንን ታርጌት አድርጎ ገሎ መሰውርን ነው እንጂ ለዚህም የሚያደርሳቸው አደረጃጀትም እንቅስቃሴም የላቸውም። ከዚህ ጋር ምንም የሚገናኝ ነገር የለም። በተጠቀሱት ስፍራዎችና ሌሎችም የሀገሪቱ አካባቢዎች ተቋረጠ የተባለውን የሞባይል ዳታ ኢንተርኔት እና ሌሎችም የመገናኛ ዘዴ አገልግሎቶች በተመለከተ ለተነሳው ቅሬታ ማብራሪያ እንዲሰጡን ወደ ምዕራብና ማዕከላዊ ምዕራብ የኢትዮ ቴሌኮም የስራ ኃላፊዎች በተደጋጋሚ በእጅ ስልካቸው ላይ ቢደውልም ለአሁኑ ምላሽ አላገኘውም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በበኩላቸው አስቸኳይ ስብሰባ ላይ መሆናቸውን ጠቅሰው ስልክ ቢዘጉም በድጋሚ ደው ይላቸው ስልካቸውን አያነሱም። በቅርቡ ከተቋቋመው የመንግስት ኮሚኒኬሽንስ አገልግሎት የስራ ኃላፊዎች በስልክ ምላሽ ለማግኘት ያደረግኩት ጥረት ለአሁኑ አልተሳካም። ከተሳካ ይዤ መለሳለሁ። ለአሜሪካ ድምፅ ናኮር መልካ ካምቦ